ከፊታችን እሁድ ጀምሮ ለሶስት ተከታታይ ሳምንታት በሶስት ተቃዋሚ ፓርቲዎች የሚካሄዱ ህዝባዊ ሰልፎች እውቅና መስጠቱን የአዲስ አበባ አስተዳደር ገልጧል። ሰልፎቹ በመስቀል አደባባይ ሊካሄዱ እንደማይችሉ ግን ገልጧል። በአዲስ አበባ አስተዳደር የካቢኔ ጉዳዮችና የከንቲባው ጽፈት ቤት ኃላፊ አቶ አሰግድ ጌታቸው ለአሜሪካ ድምፅ ራዲዮ እንዳሉት ሰልፎቹ በመስቀል አደባባይ ሊካሄዱ የማይችሉት ለተቃዋሚዎቹ ስለተከለከለ ሳይሆን በመሠረተ ልማት ግንባታዎች ምክንያት ነው። እስክንድር ፍሬው ከአዲስ አበባ ዝርዝሩን ልኳል። በያዝነው መስከረም ወር በአዲስ አበባ እንደሚካሄዱ የሚጠበቁት በሶስት ተቃዋሚ ፓርቲዎች የተጠሩ ሶስት ሰላማዊ ሰልፎች ናቸው። ሰማያዊ ፓርቲ የጠራው ሰልፍ መስከረም አስራ ሁለት አንድነት ለዲሞክራሲና ለፍትህ ፓርቲ የጠራው ሰልፍ መስከረም አስራ ዘጠኝ እንደዚሁም የኢትዮጵያ ራዕይ ፓርቲ የጠራው ሌላ ሰልፍ መስከረም ሀያ ስድስት ይካሄዳሉ። ሶስቱም ፓርቲዎች ያስገቡት የሰላማዊ ሰልፍ እውቅና ጥያቄ ተቀባይነት ማግኘቱን የአዲስ አበባ አስተዳደር ዛሬ አስታውቋል። በአስተዳደሩ የካቢኔ ጉዳዮችና የከንቲባው ጽፈት ቤት ኃላፊ አቶ አሰግድ ጌታቸው በስልክ ለቪኦኤ ሲናገሩ ይህንኑ አረጋግጠዋል። ሰላማዊ ሰልፍ የማድረግ መብት በሕገ መንግስቱ የሰፈረ መሆኑን ያስታወሱት አቶ አሰግድ ጥያቄዎቹ በዚሁ መሰረት የተስተናገዱ መሆኑን አመልክተዋል። ሶስቱም ፓርቲዎች የሰልፋቸው መዳረሻ እንዲሆን የመረጡት መስቀል አደባባይን ቢሆንም አቶ አሰግድ ይህ የሚቻል እንዳልሆነ ተናግረዋል። ምክንያቱ ግን በተቃዋሚ ፓርቲ መሪዎች እንደተገለጸው ለእነርሱ ስለተከለከለ አይደለም ብለዋል። በመስቀል አደባባይ የሚካሄደው የባቡር መስመር ዝርጋታ ስራና በአጠቃላይም በከተማዋ ያሉ የመሰረተ ልማት ግንባታ ስራዎች አካባቢውን ለሰልፍ ተመራጭ አያደርጉትም ባይ ናቸው አቶ አሰግድ። ከቀናት በኋላ በስፍራው የሚከበረው የመስቀል ደመራ በዓልም በአቶ አሰግድ በምክንያትነት የተጠቀሰ ሌላ ነጥብ ነው። ሆኖም ሶስቱም ፓርቲዎች የተቃውሞ ሰልፋቸውን በጃን ሜዳ ወይም በሚያቀርቡት ሌላ አማራጭ ቦታ ማድረግ እንደሚችሉ አቶ አሰግድ በስልክ ለቪኦኤ ገልጸዋል። ሰዎች በሰላም ካለው በከተማ ውስጥ የተከናወኑ ካሉ በመሰረተ ልማት ግንባታዎች አንጻር ምቹ ሁኔታ ሆኖ ያገኘ ነው። ጃሜዳ ስለሆነ እዛ ቦታ ላይ ለማይሰልፍ ማድረግ እንደሚችሉ የገለጽበት ሁኔታ አለ። ከዚህ ውጭ ሌላ አማራጭ አለን የሚሉ ቦታ ካለ ደግሞ ራሳቸው ማድረግ ይችላሉ ነው። የተቃዋሚ ፓርቲ መሪዎች ግን በአዲስ አበባ አስተዳደር የተሰጡት ምክንያቶች አላሳመኗቸውም። በመንግስትና በሌሎችም ድርጅቶች የተዘጋጁ ሰልፎችና በዓላት በስፍራው መካሄዳቸውን ያስታወሱት የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነት የተሰጠውን ምክንያት እንደማይቀበሉትና ይህንን የሚገልጽ ደብዳቤም ለአስተዳደሩ ማስገባታቸውን አመልክተዋል። ጃን ሜዳ በዚህ ወቅት ረጃጅም ሳር የሚበቅልበትና ለመሰብሰብም አመች እንዳልሆነ የገለጹት አቶ ይልቃል ሰልፉን በመስቀል አደባባይ በማድረጉ እንገፋበታለን ብለዋል። የአንድነት ለዲሞክራሲና ለፍትህ ፓርቲ ሊቀመንበር ዶክተር ነጋሶ ጊዳዳም አሁንም ሰልፉን በመስቀል አደባባይ ማድረግ እንደሚፈልጉና የአዲስ አበባ አስተዳደር በሰጠው ውሳኔ ላይም ፓርቲያቸው እየተነጋገረበት እንደሆነ አመልክተዋል። ጥቁር አንበሳ ሆስፒታል ፊት ለፊት ያለውን ኢትዮ ኪዩብ አደባባይ በአማራጭነት አቅርበው እንደነበር የጠቀሱት ዶክተር ነጋሶ ከሆስፒታል አጠገብ በመሆኑ እንደማይቻል ተነግሮናል ብለዋል። የግንቦት 25ቱ የሰማያዊ ፓርቲ ሰልፍ የተካሄደው በዚሁ አደባባይ እንደነበር ይታወሳል። በአንድነት የተጠራው ሰልፍ በሁሉም ተቃዋሚ ፓርቲዎች ትብብር የሚካሄድ መሆኑንም ዶክተር ነጋሶ አስረድተዋል። ይህንን ሰላማዊ ሰልፍ ሀሳቡን ያቀረበው አንድነት ቢሆንም ሰላሳ ሶስቱ ፓርቲዎች በጋራ ከአንድነት ጋር በጋራ ይሳተፉበታል በቅድም ባሉ ተግባሮችም በሰላም አይሰልፉ ዕለትም በሚደረጉ እንቅስቃሴዎች ይሳተፋሉ። ፓርቲዎች ወኪሎችም ሰላሳ ሦስቱ በምንልበት ጊዜ አሁን እንግዲህ አራት ናቸው አራት ናቸው። ሌሎችም በታዋቂ ግለሰቦችና ፓርቲዎችም ሊመጡ ይችላሉ። ይህንም በተመለከተ እቅዱ አሁን እየተዘጋጀ ነው፣ በመድረኩ ላይ ምን አይነት ሁኔታ ይኖራል የሚለውን የወሩን የመጨረሻ ሰልፍ ለመስከረም ሀያ ስድስት ቀን የጠራው በኢትዮጵያ ብሔራዊ መግባባት መፈጠር አለበት ያለው የኢትዮጵያ ራእይ ፓርቲ ኢራፓ ነው። ይህንኑ አጀንዳ ለማስተጋባት የጠራውን ሰልፍ በመስቀል አደባባይ ማካሄድ እንደሚፈልጉ የፓርቲው ሊቀመንበር አቶ ተሻለ ሰብሮ ለቪኦኤ ገልጸዋል። ይህ ይሳካ ዘንድም ከአዲስ አበባ አስተዳደር ጋር መነጋገራቸውን እንደሚቀጥሉ አመልክተዋል። ለአሜሪካ ድምፅ Leo es que en refreo